የአዲስ አበባንና የፊንፊኔ ዙሪያ ዞኖችን የከተሞች ማስፋፊያ እቅድ ተንተርሶ ከተቀሰቀሰውና በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎች ሲያካሂዱ የቆዩት የተቃውሞ እንቅስቃሴ የክልሉ መንግስት እቅዱን መተውን ካስታወቀም በኋላ በአንዳንድ አካባቢዎች አሁንም መቀጠሉ እየተዘገበ ነው። በምዕራብ ሸዋ ዞን በጅባት ወረዳ የሸነን ከተማ ከትላንት በስቲያ በተካሄደ ሰላማዊ ሰልፍ ወቅት በጸጥታ ኃይሎች በተተኮሰ ጥይት ተመቶ የቆሰለው አንድ የአስራ አምስት ዓመት ወጣት በዛሬው እለት ሕይወቱ ማለፉን የአካባቢው ነዋሪዎች አስታውቀዋል። ለሪፖርቱ አሉላ ከበደ የተቃውሞ ሰልፎቹን ተከትሎ በአሁኑ ወቅት በስር ላይ የሚገኙት የአመራር አካላት በቅርብ ቤተሰቦቻቸው አባላት እንዲጎበኙ መፈቀዱን ያረጋገጠው ተቃዋሚው የኦሮሞ ፌዴራሊስት ኮንግሬስ አዎንታዊ ያለውን እርምጃ አወድሶ ለችግሩ ሁነኛና ዘለቄታ ያለውን ልባት ያበጁ ዘንድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንና ሌሎች ከፍተኛ የአገሪቱ መንግስት ባለስልጣናት ጠይቋል። ኦፌኮ ከኦሮሚያ ውጭ በሌሎች የአገሪቱ ክፍሎች እየታዩ ላላቸው ችግሮችም ጭምር ሁሉንም ወገኖች ያሳተፈ ግልጽ ንግግር ነው መደረግ ያለበት ሲሉ የድርጅቱ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው፣ ወቅታዊውን ሁኔታ የገመገሙበትን አስተያየት ለአሜሪካ ድምፅ የሰጡት። አሁን ከደምቢ ዶሎ ከተለያዩ ቦታ ከኦሮሚያ ኦረዲ አባሎቻችን ታስሮ መጥቶ ማዕከላዊ ና ያሉ ጠያቂ ዘመድም የላቸውም። ይሄ ልብስ የሚያቀብልም የለም። በከፍተኛ ደረጃ የተወሰነ ሰዎች ብቻ ነው እዚህ የኦሮሞ ፌዴራልስ ኮንግሬስ ያለን በዚህ ላይ በጣም ከፍተኛ ችግር ላይ ነው ያለን። ይሄ በአንዱ በኩል ዛሬ ዴቨሎፕመንት ስር ላይ ላሉት ማዕከላዊ ላሉት አንደኛ አባት፣ እናት፣ ወንድም፣ እህት፣ ልጅ እነዚህ ብቻ መጠየቅ እንደሚችሉ አረጋግተናል። እስካሁን ድረስ አይችሉም። ዛሬ ጠዋት ኦልሬዲ እነዚህን መጠየቅ ተችሏል። ያሉት ሰዎች በደህና ሁኔታ መሆናቸውን አረጋግተናል። ለመሆኑ በኦሮሚያ የተለያዩ ከተሞች ለተካሄዱት የተቃውሞ ሰልፎች መቀስቀስ በምክንያትነት የተገለጸውን የከተሞች ማስፋፊያ እቅድ የክልሉ መንግስት መሰረዙን ካስታወቀም በኋላ ለምንድን ነው ሁነኛ እልባት ወደሚበጅበት አቅጣጫ ማምራት ያልተቻለው? ለአቶ ሙላቱ የሰነዘርንላቸው ቀጣይ ጥያቄ ነበር። በመሰረቱ እቅዱን እሰርዣለሁ ያለው ያለው ፓርቲው ነው። ይህንን አዋጅ ያወጣው ደግሞ የክልሉ መንግስት ፓርላማ ነው። ፓርላማ ያወጣው መንግስት ያወጣውም ፓርቲ ሰርዥ ያለው ግን በቂ አይደለም። እንደገና አስቸኳይ ስብሰባ ጠርታችሁ ያወጀው አካል መልሶ ይሰርዘው፣ መሰረዙንም ለህዝብ ግልጽ አድርጉት የሚል ነው አንዱ ጥያቄ። ሁለተኛው አሁን ህዝብ መካከል ያለው ጥያቄ በየቦታው ኦሮሚያ ውስጥ የፌዴራል ፖሊስ መከላከያ ሁሉም ተሰማርቶ ጸጥታ ሁሉ ጠፍቷል። ሰዎች በሙሉ ስጋት ላይ ያሉ፣ በየእለቱ የሚመጣው ሆታ፣ እኛ አሁን ቢሮ ያለን ቢሮ አለ ማለትም ዋና ጸሐፊ በታሰረበት፣ ምክትል ዋና ጸሐፊ በታሰረበት፣ ተቀዳሚ ምክትል ሊቀመንበሩ በታሰሩበት ትንሽ አስቸጋሪ ነው። በየእለቱ የሚደርስብን እኛ ጋር የሚመጣው ስሞታ ምንም ማድረግ በማንችል ነገር በጣም አሳዛኝ ሁኔታ ላይ ያለ ነው። መንግስት ይህንን ከህዝብ ጋር ተቀራርቦ በተቻለ መጠን እነዚህን በኃይል ሳይሆን በውይይት ማርገብ መቻል አለበት፣ ነው እኛ ሁልጊዜ የምንለው። አንድ ይህን አዋጅ ያወጣው ፓርላማ መሰረዙንም ማሳወቅ ይፋ ማድረግ ያለበት ቀዳሚው እሱ ነው መሆን ያለበት ፓርቲው አይደለም ብለዋል። ሁኔታዎች ወደ አዎንታዊ አዝማሚያ እንዲለወጡ መረጋጋት እንዲመጣ እየተፈጠሩ ያሉት በየቀኑ የሚደርሱ ጉዳቶች እንዲያቆሙ ሌሎች ምን አይነት ቀጣይ እርምጃዎች መወሰድ አለባቸው? ሰዎች የሚሉት እና በየቦታው አሁን የሚቀርበው ሲሞታ አንደኛ ለሞቱት ሰዎች ካሳ መከፈል አለበት ሁለተኛ የታሰሩት ሰዎች አላገባብ ነውና የፓርቲውን ቢሆን ሰርዣለሁ ካለ ከሰረዘ በኋላ ሰዎችን ማሰር በየቦታው አምባጓሮ መፍጠሩ ምንድን ነው ይሄ ከኦሮሚያ ውስጥ ያለው ኃይል ህዝብን ከሚያስጨንቅ ወደ ጦር ሰፈሩ ይመለስ ኦሮሚያ ራሷን በወታደር ሳይሆን በአስተዳደሩ ህዝብ ራሱን በራሱ ያስተዳድር። በየ አካባቢው የእኛ ቢሮዎች አሁን ለምሳሌ ተዘግተዋል፣ ምንም የለም። ህዝቡም ሰላማዊ ሁኔታ አይደለም የሚታየው። ስለዚህ በህዝብ መካከል ያለው የዚህ ፍንፍን ዙሪያ ጉዳይ በማስተር ፕላኑ ቢቀርም እኛም ልማት አንቃወምም፣ ልማት እንዲካሄድ እንፈልጋለን ነገር ግን የሚሄደው አርሶ አደሩን በመንቀል ሳይሆን እነዚህን መልሶ ለነሱ ሙሉ ካሳ መከፈል አለበት። የተደቀሉ ሰዎች በሙሉ ተገቢ አይደለም የሚል ነው። አሁን በህዝብ መካከል ያለው ይሄንን በሚመለከት መንግስት፣ ሰከን ባለመንገድ በስምምነት ለውይይት መቅረብ አለበት ነው ነው እኛ የምንለው አቶ ሙላቱ እነኚህን ጥያቄዎች ቀደም ብለው የተለያዩ የመንግስት አካላትን ገልጸዋል። በተለይ የአቶ በቀለ ነጋ ጉዳይ በተመለከተ ለአዲስ አበባ ፖሊስ ኮሚሽን አመልክታቸዋል። የፌዴራል ፖሊስ ኮሚሽን አለ። ቀደም ባሉ ጉዳዮች የፌዴሬሽን ምክር ቤትና የተወካዮች ምክር ቤት ሁነኛ እልባት እንዲሰጡ በጉዳዩ ላይ የሚመለከታቸው ክፍሎች እንዲነጋገሩበት ለማድረግ ያላችሁን ሀሳብ ገልጠዋል። እንደው በቀጥታ ከመሰረቱ ለውጥ ለማምጣት አንድ ሁለት አካላትን ለይተው የሚጠቅሱልኝ ያለ ለነኚህ ጥያቄዎችም ቀጥተኛ ምላሽ የመስጠት እድልም አቅሙም ያላቸው የሚመለከተውን የኦሮሚያ አስተዳደር ጨምሮ፣ ይህ ጉዳይ ለፌዴሬሽን ምክር ቤት ስናቀርብ ፌዴሬሽን ምክር ቤቱን የሚመሩ አሉ። ለፕራይም ሚኒስቴሩ በቀጥታ ይሄ ጉዳይ ይመለከታል። የሀገር ጉዳይ ነው። መቶ ሰማኒያ ሰው ወይም መቶ አርባ ሰው በህይወት በማይኖርበት ጊዜ ይሄ እልቂት በሚፈጸምበት ጊዜ ሌላ ሀገር ቢሆን ባንዲራ ዝቅ ተብሎ የሀገሪቷ ብሔራዊ ሀዘን ይደረጋል። ሰው ነው። ልጆች ናቸው። ታዳጊዎች ናቸው። ነገ እኮ ለዚህ ሀገር ሊመሩ የሚችሉ ህዝቦች ናቸው እኮ ያለቁት እና እንዴት ብዬ ሊነገር እንደሚችል አላውቅም። አስቸጋሪ ነው ሰው በሚሞትበት ጊዜ አገር የሚያስተዳድር ሰው ዝም ማለት እንዴት፣ ምን ማድረግ እንደሚቻልም ለማወቅም አስቸጋሪ ነው። አቶ ሙላቱ በመንግስት በኩል ሊወሰዱ የሚችሉ እርምጃዎችን ከተለያዩ ወገኖች ጋር ከህብረተሰቡ ጋር መመካከርን ጨምሮ በአማራጭ እርምጃነት ገልጠዋል። በእናንተ በኩልስ የኦሮሞን ህዝብ ወክሎ እንደተመሰረተ አንድ ተቃዋሚ ድርጅት የኦሮሞ ፌዴራሊስት ኮንግሬስ በበኩሉ ምን ሊያደርግ ይችላል? ሌሎች በሌላው ህብረተሰብ ውክልና ኖሯቸው የሚንቀሳቀሱ የተቃዋሚ ድርጅቶች ምን አይነት ተሳትፎ፣ ምን አይነት ሚና ሊኖራቸው ይችላል? ሁኔታዎች ቀደም ብሎ እንደተገለጠ ወደ አዎንታዊ አዝማሚያ እንዲመጡ እናንተስ ምን ልታደርጉ ትችላላችሁ በተጨባጭ በተቻለ መጠንኛ የምንለው ኦሮሞ ውስጥ ሰላም ከጠፋ ሁሉም ቦታ ሰላም ላይኖር ይችላል። አማራ ጋም ችግርም ካለ፣ ትግራይ ውስጥም ችግር ካለ፣ ደቡብ ላይም ችግር ካለ፣ ይሄ ችግር ለሁሉም የሚደርስ ነው። ስለዚህ በተቻለ መጠን ሁሉ ቦታ አሁን ችግር ተፈጥሯል። ጎንደር ላይ ራሱን የቻለ አንድ ችግር አለ፣ በጣም የሚያሳዝነን ነው። የህዝብ እልቅት አለ። እንደዚሁም ኦሮሚያ ውስጥ እንደዚህ አይነት ነገር ሁሉ እየተፈጠረ አለ። ትግራይ ውስጥም ለራሱ አስቸጋሪ ነው። አረና ሁል ጊዜ በሰላም መንቀሳቀስ ያልቻለበት ጉዳይ ነው። መድረክ በአጠቃላይ በዚህ ጉዳይ ላይ ከፍተኛ ችግር ነው። እኛ አሁን ለምሳሌ በቀለ ነጋን በሚመለከት ስሞታ አቅርበን አለ። መንግስት መልስ አይሰጥም ለፌደራል ደህንነት የውስጥ መምሪያን ፌዴራል ፖሊስም ለአዲስ አበባ ፖሊስ ኮሚሽንም ጽፈናል። መልስ አይሰጥም። በሰላም ለማነጋገር እና ጉዳዮችን ለመፍታት በመንግስት በኩል ያለው ዘገምተኝነት የኦሮሚያ ብቻም ሳይሆን በሌሎች አካባቢም የሚደረጉት ነገሮች ሁሉ እኛ በጣም ያሳስበናል። መንግስት ይህንን ለመፍታት ቁርጠኛ መሆን አለበት። ካለዛ ወደ ባሴ ይሄን ነው ይሄ ሁሉ ይታየናል ነው እኛ የምንለው። አድማጮች፣ ለችግሩ ዘላቂ እልባት በመሻቱም ሆነ እስካሁን የደረሱትን ጉዳቶች አስመልክቶ የኦሮሚያ ክልል አስተዳደር የሀገሪቱ ምክር ቤቶችና እንዲሁም የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጽህፈት ቤት የሚሰጧቸውን ምላሾች ለማግኘት በያዝነው ጥረት የምንቀጥል መሆኑን ከወዲሁ ለመግለጽ እንወዳለን።